በኢትዮጵያ በእስር የሚገኙ የጦማር ጸሐፊዎችና ጋዜጠኞች ይፈቱ የሚል የትዊተር ዘመቻ ዛሬ ውለውን ብዙዎችን እያነጋገረ ነው። በትዊተር ቋንቋ ትረንድ አድርጓል ይለናል ሄኖክ ሰማግዜር። ለሀያ ቀናት ያህል ክስ ሳይመሠረትባቸው በማዕከላዊ እስር ቤት የሚገኙትን ወጣት ጸሐፊዎችና ጋዜጠኞች ለማስፈታት ዘመቻው አፍሪካ አቀፍ ሆኖ ቢጀምርም በዓለም ዙሪያ የዛሬ መነጋገሪያ ሆኗል። ወደ ዘገባው እንልፍ። ከ20 ቀናት በፊት የኢትዮጵያ መንግሥት ከየስፍራው አሰባስቦ ያሰራቸው ስድስት የዞን ዘጠኝ የጦማር ጸሐፊዎችና ሶስት ጋዜጠኞች ይፈቱ የሚል ዘመቻ በዛሬው ዕለት በትዊተር የመነጋገሪያ ርዕስ ሆኖ ነው የዋለው። ግንቦት ስድስት ቀን በአዲስ አበባ አቆጣጠር ከቀኑ ዘጠኝ ሰዓት ጀምሮ እስከ ምሽቱ አንድ ሰዓት በትዊተር ሃሽታግ ፍሪ ዞን ናይን ብሎገርስ የዞን ዘጠኝ ጦማሪያን ጸሐፊዎች ይፈቱ የሚል መልእክት በዓለም ዙሪያ ተስተጋብቷል። በትዊተር ዛሬ ለአራት ሰዓታት ያህል የዘለቀው ዘመቻ አት ብሎኮምፔሬ ና አት ፌዘርስ ፕሮጀክት ናቸው። ከናይጄሪያ የዓለም አቀፍ የጸሐፊዎች ጥምረት የሆነው ደግሞ ግሎባል ቮይስስ በዓለም አቀፍ ደረጃ ያለውን ዘመቻ ያስተባበሩት የኢትዮጵያውያኑን ጸሐፊዎችና ጋዜጠኞች እስራት በመቃወም ነው። እነኚህ የዓለም አቀፍ ጥምረቶች የዛሬውን ዘመቻ በዓለም ዙሪያ ያስተጋቡት በትዊተር ገጹ ወደ 11 ሰዓት ገደማ ላይ በአምስት ደቂቃ ውስጥ በመቶዎች የሚቆጠሩ መልእክቶች ይጎርፉ ነበር። ከሰዓቱ አስቀድሞ ቆየት ብሎም ዘመቻው በኢትዮጵያውያን የተካሄደ ቢሆንም በአጭር ጊዜ ውስጥ በዓለም ዙሪያ መነጋገሪያ እንዲሆን ያስቻለም መድረክ ሆኗል። በትዊተር መልእክቶቹ አሁንም ማምሻውን ቀጥለው አምሽተዋል። እንኳችኮ ኢቡኒኬ ይባላለሁኝ፣ ለግሎባል ቮይስስ እጽፋለሁ፣ የናይጄሪያ ዘጋቢ ነኝ ነው የሚለው ዘመቻውን ያስተባበሩት የዓለም አቀፍ የጸሐፊዎች ማኅበራትና ተቆርቋሪ ድርጅቶች መካከል ናይጄሪያው የግሎባል ቮይስ ጸሐፊ ይህንን አፍሪካ መራሽና ዓለም አቀፍ ትኩረት የሳበ ዘመቻ መክፈት ለምን እንዳስፈለገ ሲያብራራ በዛሬው ዕለት ያደረግነው እና አሁንም ማድረጋችንን ቀጥለናል የሚል ተስፋ አለን የዞን ዘጠኝ የጦማር ጸሐፊዎችን ነጻ አውጡ በሚለው ዘመቻ በእነዚህ ጸሐፊዎች ላይ የደረሰውን ግፍና እስራት ዓለም እንዲያውቀው ማድረግ ነው። የኢንተርኔት የመናገር ነጻነትና በአጠቃላይ የኢትዮጵያን መንግስት የመናገር ነጻነት ገደብ ለማሳየት ነው ይላል ናይጄሪያዊው ጋዜጠኛ። በዛሬው ዕለት ሃሽታግ ፍሪ ዞን ናይነርስ በዓለም ዙሪያ የተስተጋቡት አስተያየቶች በሺዎች የሚቆጠሩ ናቸው። ይሄ መልእክትም በትዊተር ተጠቃሚዎች አብይ የዕለቱ የውይይት ርዕስ ሆኖ ትሬንድ አድርጎ ነው የዋለው። ከነዚህ መልእክቶች ጥቂቶቹን ላሰማችሁ። አት ኪሩስካይ የኢትዮጵያ ህወሀት አስተዳደር የብሔረሰቦች ስብጥርን ሲያከብር የአስተሳሰብ ስብጥርና የተለየ ሐሳብን አሁንም ወንጀል ያደርጋል ብሏል። ግሎባል ቮይስ ደግሞ በኢትዮጵያ መናገር አኩርቶ በክላውድ ናይን የበረራ ክፍል ወደ ዘብጥያ ያወርዳል የሚል መልእክት ይዞ መጦመር ወንጀል አይደለም የሚል ምስል የያዘ ፎቶ በድረ ገጹ ለቋል። በተለያዩ የዓለም ጫፎች በዛሬ ዕለት በአንድ መቶ አርባ ፊደላት የተቀመሩ አጫጭር ጽሑፎች ትዊት፣ ሪትዊት፣ ፌቨር ሲደረጉ ውለዋል። ተምብለርን ጨምሮ በትዊተር ሰዎች መፈክር ይዘው ፎቶ እየተነሱ በዘመቻው ተሳትፈዋል። ታዋቂው የአሜሪካ የመናገር ነጻነት ተቋም ፔን አሜሪካ በዛሬ ዕለት በትዊተር የለቀቀው ፎቶም የዞን ዘጠኝ ጦማሪያን ጸሐፊዎችን ፍቱ፣ ልቀቁ የሚል መልእክት አስተጋብቷል። ይህ ድርጅት በእስር ለሚገኘው ኢትዮጵያዊ ጋዜጠኛ እስክንድር ነጋ የአ አመቱ ክብር የሚገባው ሰው በማለት ሽልማት የሰጠ ነው። ከዞን ዘጠኝ ጸሐፊዎች አንዱ የሆነውና ለትምህርት አሁን በዩናይትድ ስቴትስ የሚገኘው እንዳልካቸው ሀይለ ሚካኤል ስለ ዘመቻው እንዲህ ብሏል። የግሎባል ቮይስ አባላት ናቸው ማስተባበር የጀመሩት ግሎባል ቮይስ ማለት እንግዲህ በዓለም አቀፍ ደረጃ በተለያየ አገር የሚገኙ ብሎገሮች ወይም የጦማርያን ስብስብ ነው። ይህንን ሀሳብ ያመጡት ሁለት የናይጄሪያ ዜግነት ያላቸው የግሎባል ቮይስ አባላት የሆኑ እና አንድ በሳን ፍራንሲስኮ የምትገኝ የግሎባል ቮይስ ሌላ አባል ናት እና ሀሳቡን ያመጡት እንግዲህ ልጆቹ ሲሰሩ የነበረው መድረክ በዚሁ በትዊተር እና በፌስቡክ ላይ ስለሆነ፣ በሶሻል ሚዲያ ላይ ስለሆነ በዛው ጠቅመው ዓለም አቀፍ የሆነ ዘመቻ አካሄዶ ጉዳዩን በደንብ አትኩሮት እንዲያገኝና የተለያዩ ሰዎች የመነጋገሪያ ርዕስ እንዲሆን ጥረት ለማድረግ የተጀመረ ዘመቻ ነበረ እና የተካሄደውም በዚህ ዓላማ ነው። ከእንዳልካቸው ጋር ያደረግኩት ቃለ ምልልስ ሰፋ ያለ ነው። ስለ ዘመቻውም ተነጋግረናል። በሁለተኛው አጋማሽ አሁን ማምሻውን የተሰራጩ ጽሁፎችና የእንዳልካቸውን ቃለ ምልልስ ይዘን እንቀርባለን። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ። እዚህ ስቱዲዮ ከገባንም በኋላ በትዊተር ውይይቱ መቀጠሉን የማህበረሰብ ድረገጾቹን ሲከታተል ያመሸው ሄኖክ ሰማእግዜር ተጨማሪ ዘገባ ይዞ ቀርበዋል። ለሀያ ቀናት ያህል ክስ ሳይመሰረትባቸው በማዕከላዊ እስር ቤት የሚገኙትን ወጣት ጸሐፊዎችና ጋዜጠኞች ይፈቱ፣ የኢትዮጵያ መንግስት የመናገር ነጻነትን ያክብር፣ ጋዜጠኝነት አሸባሪነት አይደለም፣ መጦመር ወንጀል አይደለም የሚሉ መልእክቶች በማህበረሰብ ድረገጹ ትዊተር በዛሬ ዕለት በዓለም ዙሪያ የተስተጋቡ መልእክቶች ናቸው። ከናይጄሪያ፣ ታንዛኒያ እና ዩናይትድ ስቴትስ የተውጣጡ ግሎባል ቮይስ የተባለ የጸሐፊዎች ኅብረት አባላት ለአራት ሰዓት የዘለቀውን የድረገጽ ዘመቻ ያካሄዱት እነሱ ናቸው። ውጤቱ ስኬታማ መሆኑን አዘጋጆቹ ለቪኦኤ ማምሻውን ገልጸዋል። በአሁኑ ሰዓትም መልእክቶቹ ወይም ትዊቶቹ ቀጥለዋል። የጋዜጠኞች መብት ተሟጋች ድርጅቱ ኮሚቴ ቱ ፕሮቴክት ጆርናሊስትስ ሲፒጄ ስድስት የዞን ዘጠኝ የጦማር ጸሐፊዎችና ሦስት ጋዜጠኞች የታሰሩበት ሁኔታ የአፍሪካ የሰብአዊ መብት ድንጋጌና መሠረታዊ የሰብአዊ መብትን የጣሰ ነው ብሏል። ለቀናት በዘለቀው ረጅም ዘመቻ የጦማር ጸሐፊዎቹን ከውጭ ኃይሎች ጋር ያበሩ በማለት እስራቱ የተገባ ነው የሚሉ ጽሑፎችንም ያሰፈሩ ጥቂት የትዊተር ተርቲበኞችም ሐሳባቸውን አስተናግደዋል። የዛሬውን የትዊተር መልእክት አስመልክቶ ካልታሰሩት ሦስት የዞን ዘጠኝ አባላት አንዱ የሆነውን እንዳልካቸው ኃይለ ሚካኤልን ማምሻውን አናገር ያለው ትዊተር ላይ ትሬንድ የሚባለው ወይም ደግሞ በጣም ብዙ ትኩረት ያገኘ መልእክት ትሬንድ የሚባል ነገር አለው እና ትሬንድ አድርጓል። በዓለም አቀፍ ደረጃ ብዙ ሰዎች ጉዳዩን ትኩረት ሰጥተው እንዲያውቁት አስተዋጽኦ አድርጓል ማለት ነው። ብዙ ሰዎች ትዊት፣ ሪትዊት እና ፌቨር አድርገውታል። ብዙ ሰዎች የእኛን መልእክት አስተላልፈውልናል። ልጆቹ የሚሉት ወይም የታሰሩት ጋዜጠኞችም ብሎገሮችም የሚሉትን ባትስማሙም ልጆቹ የመናገር መብታቸውን ባትነፍጓቸው፣ ባታስሯቸው ይሻላል። ለሀገር እድገት ለሌላም ሰላምና መረጋጋት የሚሆነው ሰዎች፣ ዜጎች ሀሳባቸውን በነጻ እንዲገልጹ ሲበረታቱ ነው የሚል መልእክት በዓለም አቀፍ ደረጃ እንግዲህ በተለያዩ ሀገራት ከአውሮፓ፣ አሜሪካ፣ አፍሪካም ቢሆን ወደ ኤዥያም አካባቢ ያሉ ሰዎች መልእክቱን ኢንዶርስ አድርገውታል፣ ደግፈውታል፣ የልጆቹን መታሰር ኮንነዋል። እና እኛ የምንፈልገውም ይሄን ስለነበረ አላማችን አሳክተናል። ይሄ ዘመቻ ይቀጥላል። አሁን የሚቆይ አይደለም። ዛሬ ማምሻውንም ቀጥሏል። እናንተ ከምሽቱ አንድ ሰዓት በኢትዮጵያ አቆጣጠር ነበረ ያቆማችሁት ግን አሁንም በጣም በርካታ መልእክቶች ናቸው፣ በየደቂቃው እየመጡ የሚገኙት እኔም ገጹን እየተመለከትኩት ነበረ። ሃሽታግ ፍሪዞን ናይነርስ የሚለውን ማለት ነው። በስተመጨረሻ ምን አይነት ፋይዳ ያመጣል? ይሄ የዓለም አቀፍ እንቅስቃሴ የዓለም አቀፍ ዘመቻ በተለያዩ አካባቢዎች ሰዎች ጉዳዩን ትኩረት ሰጥተውት መዋላቸው ምን ለውጥ ያመጣል? የኢትዮጵያ መንግስት በአሁኑ ሰዓት በኢትዮጵያውያን ዜጎች ላይ በተለይ ደግሞ የተለየ ሀሳብ በሚያራምዱ ዜጎች ላይ የሚያደርሰውን ወከባ ለዓለም አቀፍ ማህበረሰብ ማጋለጥ የኢትዮጵያን መንግስት ተጠያቂ ለማድረግ ምክንያቱም በየአራት ዓመት ተኩል ለምሳሌ በተባበሩት መንግስታት የሚቀርብ የሰብአዊ መብት አያያዝ ግምገማ አለ። በዛ ላይ የኢትዮጵያ መንግስት የሚያቀርበውን ሪፖርት ወይም ደግሞ የሚያቀርበውን የእንቅስቃሴ ሂደት ሪፖርት የኢትዮጵያ መንግስትን ተጠያቂ ለማድረግ ይረዳል። አለም አቀፍ ትኩረት ያገኛል። እኛ ዋናው ዓላማችን ትኩረት አግኝቶ የኢትዮጵያ መንግስት የሚሰራውን የሰብአዊ መብት ጥሰት ለአለም ህዝብ ማጋለጥና ህዝቡም ተጠያቂ እንዲያደርገው ለማድረግ ነው። በጣም አመሰግናለሁ እንዳልክ። እሺ፣ አመሰግናለሁ ነው